የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 15 2015 ዓ ም ዝግጅታችን ጀመረ። በኢትዮጵያ መንግስትና በህወሀት መካከል የሰላም ንግግር መጀመሩን የአፍሪካ ህብረት አስታወቀ። በግጭት ምክንያት ፈተና ያልወሰዱ ተማሪዎች በአንድ ወር ውስጥ እንደሚፈተኑ የትምህርት ሚኒስቴር ገለጸ። በጋምቤላ በጎርፍ አደጋ ምክንያት ብዙ በርካታ ሰዎች አስቸጋሪ ሁኔታ ላይ ናቸው ሲል የተባበሩት መንግስታት ድርጅት አስታውቋል። እነዚህ በምሽቱ ከያዝናቸው ዘገባዎች ጥቂቶቹ ናቸው። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገብ ማቅረቢያውም አብረውናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተ ማብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ መንግስትና በህወሓት መካከል የሰላም ንግግር ዛሬ መጀመሩን የአፍሪካ ህብረት አስታወቀ። በአፍሪካ ህብረት መሪነት እየተካሄደ ባለው የሰላም ውይይት ላይ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ተወካዮች በታዛቢነት በመሳተፍ ላይ መሆናቸውን ህብረቱ ዛሬ አመሻሽ ላይ ባወጣው መግለጫ ይፋ አድርጓል። ዩናይትድ ስቴትስ በሰላም ንግግሩ ላይ በመሳተፍ ላይ መሆኗን የገለጹት የአገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ ኔድ ፕራይስ ስምምነት ላይ እንዲደረስ የሚደረገውን ጥረት መደገፏን እንደምትቀጥልም ገልጸዋል። በተያያዘ ዜና ዩናይትድ ስቴትስ የህግ መወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ሰብሳቢ ሴናተር ባብ ሜንዴዝን ጨምሮ ዘጠኝ የምክር ቤት አባላት ለኢትዮጵያ ጠቅላይ ሚኒስትር በጻፉት ደብዳቤ የኢትዮጵያ መንግስት በደቡብ አፍሪካው የሰላም ንግግር ላይ ለመሳተፍ ያሳለፈውን ውሳኔ በደስታ ተቀብለው ከድርድሩ በፊት እንዲሁም ድርድሩ እየተካሄደ በሚቆይበት ጊዜ ግጭቱ እንዲቆምና ያልተገደበ ሰብዓዊ አገልግሎት እንዲካሄድ አሳስበዋል። ለዚህ ደብዳቤ የኢትዮጵያ መንግስት በይፋ የሰጠው ምላሽ የለም። አድማጮች፣ ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በሱዳን ብሉ ናይል ክፍለ ሀገር ዋድኤድ ማሂና ደማዚን በተባሉ ከተሞች በቅርብ ቀናት የተባባሱ ግጭቶች የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽን በእጅጉ ያሳሰባቸው መሆኑን ቃል አቀባያቸው ስቴቫን ዱዣሪክ ትናንት ባወጡት መግለጫ አስታወቁ። ዋና ጸሐፊው ግጭቱ በአስቸኳይ እንዲቆም የጠየቁ ሲሆን በግጭቱ ለሞቱት ሰዎች ቤተሰቦች መጽናናትና የቆሰሉትም ፈጥነው እንዲያገግሙ መመኘታቸውን ቃል አቀባዩ ገልጸዋል። የሱዳን ባለሥልጣናት በግጭቱና በማህበረሰቦች መካከል ባሉት ሌሎች ግጭቶችና ጥቃቶች ዙሪያ ገለልተኛ ምርመራ በማድረግ የድርጊቱ ተሳታፊዎች ተጠያቂ እንዲሆኑ ዋና ጸሐፊው መጠየቃቸውንም ቃል አቀባያቸው ስቴቫን ዱዣሪክ አስታውቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በሩሲያ ኃይሎች ሲቪላዊ መሰረተ ልማቷ የመውደም አደጋ የተጋረጠባት ላሏት ዩክሬን ፈጣን መልሶ ማቋቋም ሊደረግላት እንደሚገባ የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮንደር ላይን አሳሰቡ። ቮንደርሌን በዩክሬን መልሶ ማቋቋምና ግንባታ ላይ ለመወያየት በበርሊን በተዘጋጀው ጉባኤ ላይ ባደረጉት ንግግር ሩሲያ ክረምቱ እየተቃረበ ሲመጣ ዩክሬንን ከውሃ ከሙቀትና ከመብራት ኃይል አገልግሎት ለማቆራረጥ በግልጽ እየሰራች ነው ብለዋል። እንዲህ ያሉ የሩሲያ ጥቃቶች ግልጽ የሽብር ተግባር ናቸው ሲሉም አክለዋል። ቮንደርሌን ሩሲያ ወረራዋን ከሰነዘረች ስምንት ወራት በኋላ ያለውን ውድመት እጅግ አስደንጋጭ ሲሉ ገልጸውታል። የአውሮፓ ኮሚሽን ፕሬዚዳንቷ አያይዘውም ይህ ለዩክሬናውያን እጅግ ከባድ አስፈሪና የስቃይ ጊዜ ነው። ዩክሬናውያን ግን ተስፋና በራስ መተማመን ያላቸው መሆኑንና ለዚህም መፋለማቸውን የሚቀጥሉ መሆኑን እያሳዩን ነው ዛሬ እኛ እዚህ የሰበሰበንም ይህ የወደፊቱ ተስፋቸው ነው ብለዋል። በጉባኤው ላይ የመንግስታት የትምህርትና የምርምር ተቋማት እንዲሁም ከዓለም አቀፍ ድርጅቶች የተውጣጡ ተሳታፊዎች የተካተቱበት እንደሆነም ተመልክተዋል። የዩክሬን መንግስት፣ የአውሮፓ ሕብረት ኮሚሽንና የዓለም ባንክ ባለፈው መስከረም ባወጡት ዘገባ ከሩሲያ ወረራ በኋላ ዩክሬንን መልሶ ለመገንባት 350 ቢሊዮን ዶላር ሊያስወጣ እንደሚችል አስታውቀዋል። የዓለም ባንክ ትናንት ሰኞ በብሪታንያ በተደገፈው የብድር ዋስትና ለዩክሬን መንግስት መሰረታዊ አገልግሎቶች የሚውል የ500 ሚሊዮን ዶላር ድጋፍ መስጠቱ ተገልጸዋል። አሜሪካውያን መራጮች በዚህ ወር መጨረሻ ለሚደረገው የአጋማሽ ምርጫ እየተዘጋጁ ሲሆን፣ የሁለቱም ፓርቲ እጩዎች የመራጮችን ድምጽ ለማግኘት በቻይና ላይ ጥብቅና ጠንካራ ፖሊሲዎችን እንደሚያወጡ ቃል እየገቡ ነው። አሜሪካውያን ስለ ቻይና ያላቸው አመለካከት በቅርብ ዓመታት በተለይም እንደ አውሮፓ አቆጣጠር ከ2020 የኮሮና ቫይረስ ወረርሽኝ ወዲህ እየከፋ መምጣቱን አዲስ የወጣው የፒው ጥናትና ምርምር ማዕከል መረጃ አመልክተዋል። መረጃው እንደሚያመለክተው 82 ከመቶ የሚሆኑ አሜሪካውያን ቻይናን በሚመለከት በጎ አመለካከት የላቸውም። ይህ በታሪክ ከፍተኛው መሆኑ ተነግረዋል። ከአምስት ዓመት በፊት የነበረው መረጃ ከዚህ በግማሽ ያነሰ ሲሆን፣ 47 ከመቶ ላይ መቆሙን መረጃው አመልክተዋል። ከህዝብ የተሰበሰቡ አስተያየት ድምፆች እንደሚያመለክቱት ለቻይና በጎ አመለካከት ያላቸው አሜሪካውያን ከሁለቱም ከዲሞክራቲክና ከሪፐብሊካን ፓርቲ ናቸው። የሁለቱም ፓርቲዎች ተፎካካሪ እጩዎች ስለ ጠንካራው የቻይና ኢኮኖሚ አቅም እየተናገሩ የሚገኙትም በዚህ ምክንያት መሆኑ ተገልጸዋል። የሩሲያ ፍርድ ቤት ካናቢስ የተሰኘውን አደገኛ ሱስ አስያዥ እጽ ይዛ ተገኝታለች በሚል ዘጠኝ ዓመት እስራት የተፈረደባት የዩናይትድ ስቴትስ ኮከብ የቅርጫት ኳስ ተጫዋች ብሪትኒ ግራይነር ያቀረበችውን የይግባኝ ጥያቄ ዛሬ ማክሰኞ በሰጠው ውሳኔ ውድቅ አድርጓል። ግራይነር የተያዘችው ባለፈው የካቲት በሞስኮ አውሮፕላን ማረፊያ በሩሲያ ክልክል የሆነውን በፈሳሽ መልክ የተዘጋጀውን የካናቢስ እጽ ቬ በተባለ ማጨሻ ውስጥ አድርጋ ተገኝታለች ተብላ እንደነበር ይታወሳል። ታይዋን ዓለም አቀፍ የዴሞክራሲ ተሟጋቾችን ስብስብ አስተናገደች። በአምባገነን አገዛዞች የተደቀነው ስጋት በመላው ዓለም ላሉ ዲሞክራቶች የማንቂያ ደወል ነው ሲሉ የታይዋን መሪ ፕሬዚደንት ታይ ኢንግወን ዛሬ ተናገሩ። ፕሬዚደንቷ ይህን የተናገሩት የሆንግ ኮንግ ብሔራዊ የናታን ህግን በመቃወም የተሰደዱትን ጨምሮ ዓለም አቀፍ የማህበረሰብ አንቂዎች የተገኙበትን ስብሰባ ሲከፍቱ ባሰሙት ንግግር ነው። ታይፔ ውስጥ በተከፈተው ስብሰባ ኢራን፣ ሩሲያና ዩክሬንን ጨምሮ ከሰባ አገሮች የተውጣጡ ሁለት መቶ የሚደርሱ የፖለቲካና የሲቪክ መሪዎች መካፈላቸው ተመልክተዋል። የተጀመረው የቻይናው ፕሬዚዳንት ሺ ጂፒንግ ስልጣናቸውን ለሶስተኛ ጊዜ ያጠናከሩበትንና ታማኞቻቸውን ወደ ከፍተኛ የስልጣን እርከን ያሸጋገሩበትን የተቀነባበረ የኮሚኒስት ፓርቲ ስብሰባ ተከትሎ ነው። ዲሞክራሲያዊት ታይዋን ደሴቲቱን የግዛቷ አካል አድርጋ በምትመለከታት ቻይና አንድ ቀን ልትወሰድ እንደምትችል ተከታታይ በሆነ የወረራ ስጋት ስር ትገኛለች ሲል የአጃንስ ፍራንስ ፕሬስ ዘገባ አመልክተዋል። የወግ አጥባቂው ፓርቲ አባል ሪሽ ሱናክ አዲሱ የእንግሊዝ ጠቅላይ ሚኒስትር ሆነዋል። ሱናክ ዛሬ ማክሰኞ የጠቅላይ ሚኒስትርነቱን ስልጣን የተረከቡት ሊስትረስ ስልጣናቸውን በገዛ ፈቃዳቸው ከለቀቁ በኋላ ነው። ሊስትረስ መልቀቂያቸውን በይፋ ለንጉሥ ቻርለስ ለማቅረብ ወደ ቢኪንግሃም ቤተ መንግስት ከማምራታቸው በፊት ዛሬ በአስር ደዊንግ ስትሪት ደጃፍ ላይ አጭር የስንብት ንግግር አድርገዋል። ሊስትረስ መልቀቂያቸው አቅርበው ከቤተ መንግስቱ የወጡ ሲሆን ንጉሥ ቻርልስ ተተኪያቸውን ሪሽ ሱናክን ተቀብለው ካነጋገሯቸው በኋላ መንግስታቸውን እንዲመሰርቱ በይፋ ጋብዛዋቸዋል በምጣኔ ሀብት ቀውስ ውስጥ የምትገኘው ብሪታንያን እንደሚመሩ ቃል የገቡት ሱናክ በእንግሊዝ የሁለት መቶ ዓመት ታሪክ በዕድሜ ትንሹና የመጀመሪያው ነጭ ያልሆኑ ጠቅላይ ሚኒስትር ናቸው። ሱናክ አዲሱ መኖሪያቸው ከሚሆነው ከአስር የዳውኒንግ ስትሪት ደጃፍ ባሰሙት ንግግር ተሰናባቿን ጠቅላይ ሚኒስትር አመስግነዋቸዋል። የትረስ የኢኮኖሚ እድገት እቅድ ስህተት አልነበረም ያሉት ሱናክ ይሁን እንጂ ስህተቶች ተሰርተዋል ብለዋል። አዲሱ ጠቅላይ ሚኒስትር በፓርቲ መሪነትና ጠቅላይ ሚኒስትራችሁ ሆኜ የተመረጥኩት አንድም እነዚህን ችግሮች እንዳስተካክል ነው ብለዋል። ሪስ ሱናክ አሁን አዲሱን ካቢኔያቸውን የሚያቋቁሙ ሲሆን የወግ አጥባቂው ፓርቲ ሕግ አውጪዎች ካቢኔ ውስጥ ከፓርቲው የሚመረጡ ፖለቲከኞች ይካተቱበታል ብለው ተስፋ ማድረጋቸው ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። Thank you. ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ጥቅምት 15 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። እኔ በፈተንኩበት አካባቢ ላይ ለምሳሌ እንደውም ሰርግ በሚመስል መንገድ የኩረጃ እንትኖች ነበሩ፣ ተግባራት ነበሩ። ዓይን ያወጡ ስርቆቶች ነበሩ። ከፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ። ከዚህ ቀደም በየክላስ ፈተና አመራሩ ራሱ እያዞረ ይሰጥ ነበር። የትምህርት ሚኒስቴር የፈተና በድጋሚ መሰጠት አስመልክቶ ከተናገር የተቀነጨበውን የሰማችሁት፣ ወደ በኋላ ላይ እንመለስበታለን። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በኢትዮጵያ መንግስትና በህወሀት መካከል የሰላም ንግግር ዛሬ መጀመሩን የአፍሪካ ህብረት አስታወቀ። በአፍሪካ ህብረት መሪነት እየተካሄደ ባለው የሰላም ውይይት ላይ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ተወካዮች በታዛቢነት በመሳተፍ ላይ መሆናቸውንም ህብረቱ ዛሬ አመሻሽ ላይ ባወጣው መግለጫ ይፋ አድርጓል። ዩናይትድ ስቴትስ በሰላም ንግግሩ ላይ በመሳተፍ ላይ መሆኗን የገለጹት የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ኔድ ፕራይስ ስምምነት ላይ እንዲደረስ የሚደረገውን ጥረት መደገፏን እንደምትቀጥልም ገልጸዋል። በተያያዘ ዜና የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳዮች ኮሚቴ ሰብሳቢ ሴናተር ባብ መንዴዝን ጨምሮ ዘጠኝ ሴናተሮች ለኢትዮጵያ ጠቅላይ ሚኒስትር በጻፉት ደብዳቤ የኢትዮጵያ መንግስት ከደቡብ አፍሪካው የሰላም ንግግር ላይ ለመሳተፍ ያሳለፈውን ውሳኔ በደስታ ተቀብለው ከድርድሩ በፊት እንዲሁም ድርድሩ እየተካሄደ በሚ ቆይበት ጊዜ ግጭቱ እንዲቆምና ያልተገደበ ሰብአዊ አገልግሎት እንዲካሄድ አሳስበዋል። ለዚህ ደብዳቤ የኢትዮጵያ መንግስት በይፋ የሰጠው ምላሽ የለም። አድማጮች፣ ይህንን የአብይ ርዕስ ዘገባ ዝርዝር ወደ በኋላ ላይ እንመለስበታለን። ከዛ በፊት ግን ከዚሁ ጋር በተያያዘ አዲሱ የጆሀንስበርግ ዘጋቢያችን መላኩ አየለ ያደረሰንን ዘገባ ሰምተን እንመለሳለን። በኢትዮጵያ መንግስትና በህዝባዊ ወያኔ ሀርነት ትግራይ ህወሃት መካከል በአፍሪካ ህብረት መሪነት በደቡብ አፍሪካ የሚካሄደው የሰላም ንግግር ዛሬ ተጀምሯል። በደቡብ አፍሪካ የመንግስቱ መቀመጫ በሆነው ፕሪቶሪያ በዛሬ ዕለት የሰላም ውይይቱ መጀመሩን የደቡብ አፍሪካ የፕሬዝዳንቱ ጽህፈት ቤት ባወጣው መግለጫ አስታውቋል። የደቡብ አፍሪካ ፕሬዝዳንት ጽፈት ቤት ቃል አቀባይ ቪንሰንት ማግዊያ እንደገለጹት ለ24 ወራት የዘለቀውን ደም አፋሳሽ ጦርነት በሰላማዊ መንገድ ለመፍታት ነው። ቃለ ቀባዩ አክሎን የደቡብ አፍሪካ መንግሥት በኢትዮጵያ ሰሜናዊ ክፍል ግጭት እንዲቆምና ሰላማዊ ንግግሮች እንዲደረጉ ሁኔታዎችን አመቻችተዋል። የሰላም ድርድሩ በ10 ሺዎች የሚቆጠሩ ሰዎችን ለሞት ሚሊዮኖችን ለረሃብና መፈናቀል የዳረገው የሰሜኑ ኢትዮጵያ ግጭት ሰላማዊ እልባት ለማስገኘት ያስችላል ሲሉ ቃለ ቀባዩ ተናግረዋል። ግጭቱ ከተስፋፋ የአፍሪካ ቀንድን አስቸጋሪ ሁኔታ ውስጥ የሚጨምር መሆኑን በመግለጫቸው አመላክተዋል። በዚሁ ድርድር ሁለቱም ወገኖች ወደ ሰላምና ዘላቂ መፍትሄ እንዲደርሱ ጥረት የሚደረግ ሲሆን እስከፊታችን እሁድ ለስድስት ቀናት እንደሚካሄድ አስታውቀዋል። በአፍሪቃ ህብረት አደራዳሪነት የሚካሄደው የሰላም ውይይት እየተከናወነ ባለበት በአሁኑ ወቅት የኢትዮጵያ መንግስት ወታደሮች በርካታ የትግራይ ዋና ዋና ከተሞችን መቆጣጠራቸውን መንግስትና የተለያዩ ዓለም አቀፍ መገናኛ ብዙሀን እየዘገቡት ይገኛሉ። የሁለቱ ወገኖችን ግጭት ለመፍታት ከአፍሪካ ህብረት በተጨማሪ የአሜሪካ መንግስት የተባበሩት መንግስታትና የኢጋድ ተወካዮች በታዛቢነት መሳተፋቸውን ለማወቅ ተችሏል። ለመገናኛ ብዙሃን ዝግ የሆነው በኢትዮጵያ መንግስትና በተፋላሚ ህወሃት መካከል ፕሪቶሪያ ላይ እየተደረገ ባለው ድርድር በሁለቱም ወገኖች የተነሱ አንኳር ነጥቦችና በጋራ የተስማሙባቸው ሐሳቦችንና ልዩነቶቻቸውን ለጊዜው ማወቅ አልተቻለም። ለአሜሪካ ድምፅ ራዲዮ መላኩ አየለ ጆሐንስበርግ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት በኢትዮጵያ መንግስትና በህወሀት መካከል የሰላም ንግግር መጀመሩን አስመልክቶ የአፍሪካ ሕብረት ካወጣው መግለጫ ጋር የተያያዘውን ከጆሀንስበርግ የደረሰንን ዘገባ ነበር። በዚህ ዙሪያ የተዘጋጀውን ሰፋ ያለ ዘገባ ወደ በኋላ ላይ እንደገና እንመለስበታለን። ወደ ተከታዩ የትንታኔ መዘገባችንን እናልፋለን። የኢትዮጵያ ሰብአዊ ቀውስ በዓለም እጅግ ከከፉት አንዱ ነው ሲሉ የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ተናግረዋል። ቃል አቀባዩ ትላንት በሰጡት መግለጫ በደቡብ አፍሪካ ተጀምሯል ያሉትን አፍሪካ ህብረት መር የሰላም ንግግር አድንቀው የአሜሪካ ልዑካን ቡድን በድርድሮ ላይ እንደሚሳተፍ አስታውቀዋል። ተጨማሪ ዘገባ አለን። የሰሜን ኢትዮጵያን ጦርነት ለማስቆም ደቡብ አፍሪካ ውስጥ ተጀምሯል ያሉትን አፍሪካ ህብረት መር የሰላም ንግግር ላመቻቹትና ላስተናገደችውም ለደቡብ አፍሪካ የዩናይትድ ስቴትስን አድናቆት መልእክት፣ የዋይት ሀውስ ቃል አቀባይ ካሪን ዣምፒየር ለጋዜጠኞች መግለጫ ሲሰጡ አስታውቀዋል። ሳፍሪካ ን ታክስ ኪክ ኦፍ ድስ ኮንፍሊክት ኢን ኖርን ኢትዮጵያ ለአፍሪካ ህብረት ከፍተኛ ተጠሪ ኦባ ሳንጆ እንዲሁም ለአፍሪካ ህብረቱ ቡድን አባላት የሀገሪቱ የቀድሞ ምክትል ፕሬዚዳንት ፑምዝሌ ምላምቦ ምጾጋ ለኬንያ ፕሬዚዳንት ኬንያታ ስምምነቱን እንዲያመቻቹ ደቡብ አፍሪካ እየሰጠች ነው ላሉት ድጋፍም የመንግስታቸውን አድናቆት ገልጸዋል። ፕሬዚዳንት ባይደን ባለፈው ወር ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ሲያደርጉ ያስተላለፉትን መልእክትም ዣን ፒየር አስታውሰው የኢትዮጵያን ጦርነት ለማስቆም እና ለመላ ህዝቧም ደህንነቱን ለመመለስ የሰላም ሂደት አስፈላጊ ነው ብለዋል። ለዚህም ዩናይትድ ስቴትስ ጥልቅ ወደሆነ ዲፕሎማሲያዊ ጥረት መግባቷንና የድርድሩን ክንዋኔ መደገፏን ገልጸው የአፍሪካ ቀንድ ልዩ ልዑኳ አምባሳደር ማይክ ሀመር ወደ አካባቢው ሄደው ለጥቂት ሳምንታት እዚያው መቆየታቸውን ጠቁመዋል። ልኡኩ በድርድሩ ላይ እንደሚሳተፍም አስታውቀዋል። ወደ ሁለት ዓመታትን ካስቆጠረ ግጭት በኋላ የኢትዮጵያው ሰብአዊ ቀውስ በዓለም እጅግ ከከፉት አንዱ መሆኑን ቃል አቀባዩ አጠቁመው ካለፈው ነሐሴ አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብና የጤና አገልግሎት ግብዓቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በመሆናቸው ተጨማሪ እርዳታ አሁኑኑ ካልገባ የተራበው ሕዝብ በተለይ ህጻናት በአስደንጋጭ ቁጥር መሞት ይጀምራሉ ብለዋል። crisis in Northern Ethiopia is one of the worst humanitarian in the world <laughs> በድጋሚ ያሳሰቡት ካሪን ዣን ፒየር ጦርነት በአስቸኳይ እንዲቆም የትግራይ ባለስልጣናትም ወደ አፍሪካ ህብረት መሩ ንግግር ከልቦናቸው እንዲገቡ፣ የሰብዓዊ እርዳታ አቅርቦት ባልተገደበ ሁኔታ ለኢትዮጵያውያኑ እንዲደርስ፣ የሰብዓዊ መብቶች ጥሰቶች እንዳይቀጥሉና የኤርትራ ወታደሮችም ከሰሜን ኢትዮጵያ እንዲወጡ ጠይቀዋል። ወገኖቹ ልዩነታቸውን በውይይት እንዲፈቱና ተጨማሪ የሰብዓዊ መብቶች ጥሰቶችን እንዲከላከሉ ዩናይትድ ስቴትስ ታሳስባለች ብለዋል። ጃምፒየር የጭካኔ አድራጎታቸውን የፈጸሙ በተጠያቂነት እንዲያዙም ለሚመለከታቸው ወገኖች በቅርብ ቀናት በግልጽ አሳውቀናል ብለዋል። የዋይት ሀውስ ቃል አቀባይ ካሪን ሺየር የዕለቱን መግለጫቸውን በከፈቱበት ኢትዮጵያን በሚመለከተው መልእክታቸው ሪንግ ሪስ ኤ ዩ Secession of hostilities, unhindered delivery of humanitarian assistance to all Ethiopians in need. ወደ ተከታዩ ዘገባ ስናልፍ በኢትዮጵያ ከመስከረም 30 እስከ ጥቅምት 11 የተሰጠውን የ12ተኛ ክፍል ብሔራዊ ፈተና በግጭት ምክንያት ያልወሰዱ 56 ሺህ ተማሪዎች በአንድ ወር ውስጥ ሌላ ፈተና እንደሚወስዱ ተገልጿል። ብሔራዊ ፈተናውን መጠናቀቅ አስመልክተው መግለጫው የሰጡት የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በተለያዩ ምክንያቶች ዋናውን ፈተና ያልወሰዱ ተማሪዎችም በአንድ ወር ውስጥ የሚሰጠውን ሁለተኛውን ፈተና እንደሚወስዱ ተናግረዋል። ከአራት የመፈተኛ ዩኒቨርሲቲዎች ፈተናውን ጥለው የወጡት አስራ ሁለት ሺህ ተማሪዎች ግን ዳግም እንደማይፈተኑ ሆኖም በግሌ መፈተን መብታቸው እንደሚከበር ገልጸዋል። ፕሮፌሰር ብርሃኑ ነጋይ ፈተናውን አፈጻጸም በተመለከተ ባደረጉት ገለጻ ፈተናው በሚሰጥበት ወቅት የተለያዩ ችግሮችና አደጋዎች ማጋጠማቸውን ተናግረው የፈተና ስርቆት ግን አላጋጠመም ብለዋል። ገብረ መስቀል ገብረ መድህን ተከታዩን ዘገባ ልኳል። ከመስከረም 30 ቀን 2015 ዓ.ም ጀምሮ በሁለት ዙር ለመጀመሪያ ጊዜ በዩኒቨርሲቲዎች ቅጽር ግቢ ውስጥ ሲሰጥ ቆየው የ12ኛ ክፍል ፈተና የተጠናቀቀው ባለፈው ሳምንት ጥቅምት 11 2015 ዓ.ም ነበር። ለሁለቱም ዙር ፈተናዎች ታዲያ በሺዎች የሚቆጠሩ መምህራን ከሚያስተምሩበት አካባቢም ወደ ሌሎች ክልሎችና አካባቢዎች እንዲንቀሳቀሱ ተደርጓል። በሚያስተምሩባቸው ወይም በሚኖሩባቸው አካባቢዎች የተመደቡ ፈታኞችም አልነበሩም። የአሜሪካ ድምፅ ያነጋገራቸው እነዚህ ፈታኝ መምህራን ተሞክሯቸውን አጋርቷል ከባህር ዳር ዩኒቨርሲቲ ወደ ወለጋ ዩኒቨርሲቲ የተላኩት አቶ ተከስተ ደምሴም ፈተናው በዚህ መልክ መሰጠቱ ያስገኛል ያሉትን ጥቅም አብራርቷል። በጠቅላላው አንደኛ መኮራረጅን ለማስቆም እስከሆነ ድረስ እና የተሄደበት እንግዲህ በመንግስት ደረጃ በጀት ተበጅቶ በበጀት የራሱ በጀት ተበጅቶለት መንግስትንም ያው እንዳለወቅ እንትን በኢኮኖሚ በምን ጣና ውስጥ ሊከፍ በሚችል ሁኔታ መሰራቱ የትምህርት ኳሊቲን እና የመኮራረጅን ኮፒንግን ማስቀረት ነው። ስለዚህ በለወደፊት እሱ ደግሞ ጥሩ ዜጋ ለማውጣት ትልቅ አስተዋጽኦ አለው ማለት ነው። ከሐዋሳ ዩኒቨርሲቲ ወደ ባህር ዳር ዩኒቨርሲቲ በፈታኝነት የተንቀሳቀሱት የቋንቋና የሥነ ጽሑፍ መምህሩ አቶ ዘመዱ ደምስስ አዲሱ አሰራር ትውልድ የማዳን እርምጃ ነው ብሏል። በኔ እይታ በዚህ ተሞክሮ ውስጥ ማለፉ በጣም መልካም ነው። ቀደም ሲል እንዳልኩት ለተማሪዎቹ በትክክል ወዴት እንደሚሄዱ እንዲያውቁ ዕድል ይሰጣል። ሁለተኛ ነገር ደግሞ አቅም ያለው ተማሪ እንዲያልፍ፣ ሞሮቨር ግን ዋናው ታሳቢ የተደረገው ነገር ኩረጃን መቀነስ ነው። በኩረጃ የሚያልፍ ተማሪ ራሱን በገዛ መዶሻው እየናደ የሚያፈርስ ትውልድ ነው፣ እና እሱ ላይ ጥንቃቄ ካልተደረገ ነገ እኔ እናንተን ይተካሉ የሚባለው ትውልዶች ምናልባትም እንግዲህ በተገቢው መጠ ሳይተኩን ይቀሩና፣ በአካዳሚክ እውቀት በጣም ትልቅ ክፍተት ይፈጠራል። እስካሁን ያለው ሲታይ ምናልባት ስንጥቅ ሊመስል ይችላል፣ ጥቃቅን ሊጠገን የሚችሉ ነው። በዚሁ ከቀጠለ ግን ያ ልዩነት ሸለቆ የሆነ አንዴ ከተቸገረን፣ በትምህርት ትምህርት ጉዳይ የተቸገረ ሀገር ደግሞ ምንም ቢፈጠር ማንኛውንም ችግር በቀላሉ ሊደፍን ስለማይችል፣ እነዚህ ነገሮች ለመቆጣጠር የተጀመረው አጋጣሚ የተካሄደበት መንገድ እንደኔ ግምት በጣም መልካም ነው ባይኔ ኩረጃና የፈተና ስርቆትን ለማስቀረት የተጀመረው ሙከራ የትምህርት ጥራትን ለማረጋገጥ ብቸኛው መንገድ አይደለም፣ ይላሉ አቶ ዘመዱም። ሌሎች መንገዶች አሉ። ለምሳሌ ከታች ተማሪዎች ሲመጡ ምን አይነት እውቀት ነው ይዘው የሚመጡት? እነዛን እስከ አስራ ሁለተኛ ክፍል የሚማሯቸውን እውቀቶችስ በትክክል በማስረጃና በመረጃ የተደገፈ ተዘግባራዊ ልምምድ ያደርጋሉ ወይ? ተማሪዎች ለዛ የሚያበቃቸው የላቦራቶሪና የላይብረሪ መሞከሪያ ቤቶች አላቸው ወይ? በቂ የንባብ ጊዜ አላቸው ወይ? እዛ በየሃይስኩሉ በተለይ በገጠር አካባቢ ያሉ ተማሪዎች በምን ያህል ርቀት ነው ትምህርት ቤት የሚቀርብላቸው? በምን ያህል ርቀት ውስጥ ነው የሚማሩት? ሲማሩት እንደ አንድ ተማሪ በቂ የሆነ ነገር ሊኖራቸው ይችላሉ። ለምሳሌ በኑሯቸው የተጨቆኑ ልጆች ርቀት ሄደው የሚማሩ ተማሪዎች አሉ። ከቤተሰቦቻቸው በሚፈልጉት ወይም በሚጠበቀው መንገድ አንድ ተማሪ ሊኖረው በሚችለው መንገድ የአልባሲ የምግብ፣ የትራንስፖርት አቅርቦት ላይኖረው ይችላል። እነዚህ ሁሉ ተደምረው ነው። ከዛ ባሻገር ግን መምህርስ ምን ይመስላል? አኗኗሩ እንዴት ነው እንደ ልፋቱ እንደ ትጋቱ እንደሚሰራው ስራ አቻ የሚከፈለው ጥቅማ ጥቅም ያገኛሉ? በኑሮው ደስተኛ ነው ወይ? ምክንያቱም የትምህርት ስርዓት አብዛኛውን ጊዜ የሚገለጠው መምህሩ በኖረበት የኑሮ አውድ የሚለካ ነው። መምህሩ ደስተኛ ካልሆነ፣ ኑሮ የተስተካከለ ካልሆነ እነኚህ ሁሉ ተደምረው በአንድ የትምህርት ስርዓት ውስጥ ወይም በአንድ ዘመን የትምህርት ስርዓት ውስጥ የሚገለጡ ጠቅላላ ድምሮች ሆነው ሊታዩ ስለሚችል በመጀመሪያ ደረጃ እነዚህ ነገሮች የተሻለ ነገር አግኝተው ወደሚፈለገው እንደሚመጡ መቻላቸውን ማረጋገጥ በትክክል ያስፈልጋል። እነዚህ ባልሆኑበት ሁኔታ ክፍተት አይኖርም ብሎ መገመት እና የመግቢያውን ፈተና ብቻ በዩኒቨርሲቲ ውስጥ ማዘጋጀት ለታሰበው ነገር ያበቃል ብሎ መገመት የዋህነት ይመስለኛል። በትምህርት ስርዓት ውስጥም የተረዳነው ነገር ይህንን ነው። አዲሱ የመፈተኛ መንገድ ተስፋ የሚጣልበት ነው ያሉት ደግሞ ከሀዋሳ ዩኒቨርሲቲ ወደ ደብረ ማርቆስ ዩኒቨርሲቲ የተመደቡት ዶክተር ተሾመ መንገሻ ናቸው። አንደኛ ፈታኝ መምህራንን በምናይበት ጊዜ አገራዊ ጥሪው እንደደረሳቸው በገዛ ፈቃድ ተመዝግበው በተለያዩ የሀገሪቱ ክፍል በደረሳቸው እጣ መሰረት ምንም ሳያመነቱ ሄደዋል። በተለይም መምህራኑ አበል እንኳን አልተቀበሉም፣ ሌላ ምንም ጥቅማ ጥቅም ሳይቀበሉ ለዚህ ጥሪ በራሳቸው ገንዘብ ከዚህ ድሮ በተረፈው ትኬት ቆርጠው ወጫቸውን የድሮ ሰው መልስ ሁሉንትም ብለው ይህንን አገራዊ ግዴታ ተወጥተዋል። ይሄ ተነሳሽነት አንድ ተስፋ ነው። ዶክተር ተሾመና አቶ ዘመዱ እነሱ በተመደቡባቸው የፈተና ጣቢያዎች አንዳንድ ተማሪዎች በራሳቸው ከመስራት ይልቅ የመረበሻ አዝማሚያ እንደታይባቸውም ገልጿል። አሁን ያደረግነው የሙከራ ነው። በዚህ መካከል የሚበላሹ ነገሮች አሉ። ለምሳሌ እናስቆማለን የተባለው ኩረጃ እኔ በፈተንኩበት አካባቢ ላይ ለምሳሌ እንደውም ሰርግ ስል መንገድ የኩረጃ እንትኖች ነበሩ፣ ተግባራት ነበሩ፣ አይን ያወጡ ስርቆቶች ነበሩ፣ ከፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ፣ መሰዳደብ ነበሩ፣ አንዳንድ አላስፈላጊ ሰጥ አገባዎች ነበሩ። እኔ በፈተንኩባቸው አካባቢ በእርግጥ እነዚያ ነገሮች በሚመለከታቸው አካልና በፈታኞች በጸጥታ ትብብር ሪፖርት ተደርጎ እንግዲህ የሆነ እርምጃ ይወሰድና ማስተካከል ይደረግበታል የሚል እምነት አለኝ። በወለጋ ዩኒቨርሲቲ የነበራቸው ቆይታም ወደ አካባቢው ከመሄዳቸው በፊት ከሰሙት ጋር ስነጣጠር የተለየ ሆኖ እንዳገኙት የባህር ዳር ዩኒቨርሲቲው አቶ ተከስተ ተናግሯል። እኛ ስንሄድ እንግዲህ ሲጀምር የሞት ቀጠና ወደሆነ አካባቢ እንደሄድነ ነው ያሰብነው የነበረ። ምክንያቱም የሚወራው ነገር መጥፎ ነው። ኦልሞስት እንመለስ አንመለስ እንኳን እናውቅ ታፈን እንችላለን ምናምን ብዙ ነገር እንትን ነበረን፣ ግን እዛ ሄደን ከገባን በኋላ ያየ ነው ከዚህ ተቃራኒ ነው። ምክንያቱም እኔ ከባህር ዳር ነው የሄድኩ። እነሱንም ስጠይቃቸው በተቃራኒ ስለ ባህር ዳር የሚሰሙት ነገር በፍጹም ባህር ዳር ላይ የሌለ ነገር ነው። አሁን ወለ ይሄ ነገር የሚወርቀው የህብረተሰቡ ድርጊት ተደርጎ ነው። ግን አይደለም። ዘንድሮም ለመጀመሪያ ጊዜ የተጀመረው አዲስ የፈተና ስርዓት ተጠናክሮ እንዲቀጥል ዶክተር ተሾመ ጠይቋል። አመራሩ ራሱ ለተማሪዎች ፈተና ይሰጥ ነበር ነው የተባለው። አመራሩ ከዚህ ቀደም በየክላስ ፈተና አመራሩ ራሱ እያዞረ ይሰጥ ነበር፣ ያስቆርጅ ነበር ለፈታኞች የተወሰነ ጥቅማ ጥቅም በመስጠት በቃ እንደዚሁ ተማሪዎች እንዲኮረጁ ይደረግ እንደነበረ ከቀደም ፈታኞች ሰባ ስምንት ጊዜ ዘጠኝ ጊዜ ከፈተኑ ሰዎች ሰምቻለሁ። እና ይሄ ነገር ሊቀጥል ይገባዋል። ምክንያቱም የዚህ አገር ተረካቢ አሁን ነጥሮ ካልወጣ እውቀት ይዞ ካልወጣ ማን ነው ወደፊት የሚያክመን? ማነው አገሪቱን የሚረከበው? ትምህርት ሚኒስቴር ፈተናውን ለማስፈጸም በ130 የመፈተኛ ማዕከላት ፈታኞችን ጨምሮ ከ32000 በላይ የሰው ኃይል አሰማርቷል። በተለያዩ ምክንያቶች የተፈጠሩ የውሎ አበል የመጓጓዣና የመስተንግዶ ችግሮች እንደነበሩ የገለጡ ፈታኝ መምህራን በቀጣይ እንዲስተካከልም ጠይቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም በተከታይ ዘገባችን ወደ ጋምቤላ ነው የምናልፈው። በጋምቤላ ክልል በጎርፍ ምክንያት የተፈናቀሉ ሰዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ አስታውቋል። እየተደረገላቸው ያለው ድጋፍም ተመጣጣኝ አይደለም ብሏል። ካለፈው ዓመት ነሐሴ ጀምሮ እስካሁኑ ጥቅምት ወር በጣለው ዝናብ ባስከተለው ጎርፍ በጋምቤላ ክልል ከሚገኙ አስራ ሁለት ወረዳዎች ውስጥ ከአንድ መቶ ሰማኒያ አምስት ሺህ በላይ የሚሆኑ ሰዎች መፈናቀላቸውንም ጽህፈት ቤቱ ትላንት ባወጣው ሪፖርት አመልክቷል። የጋምቤላ ክልል የአደጋ ስጋት ስራ አመራር ጽህፈት ቤት በበኩሉ ተፈናቃዮች ወደየአካባቢያቸው እየተመለሱ ነው ብሏል። የተመለሱትም ሰዎች ቁጥር ግን አልጠቀሰም። ናኮር መልካ ተጨማሪ ዘገባ አለው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ዩኤኖቻ በጋምቤላ ክልል ውስጥ ካለፈው የ2014 ነሐሴ ወር ጀምሮ እስከ ጥቅምት 2015 የዘነበው ዝናብ ባስከተለው የጎርፍ አደጋ ከ185000 በላይ ሰዎች መፈናቀላቸውን ትናንት ባወጣው ሪፖርት አመልክቷል። በክልሉ 12 ወረዳዎች ውስጥ የተፈናቀሉት ሰዎች ከ185000 በላይ መሆናቸውን የጠቀሰው የዩኤን ኦቻ ሪፖርት ይሄው ጎርፍ ባስከተለው ጉዳት ሌሎች ከ79000 በላይ የሚሆኑ ሰዎች ለችግር መጋለጣቸውን አክሎ አስታውቋል። ማስተባበሪያ ጽህፈት ቤቱ ተፈናቃዮቹ በአስቸጋሪ ሁኔታ ውስጥ መኖራቸውን ጠቅሶ መጠለያቸውንም ደረጃውን ያልጠበቀ ሲል ገልጿል። ተፈናቃዮቹ በትምህርት ቤቶችና ጤና ተቋማት እንዲሁም በሜዳ ላይ እንደተጠለሉ ማስረድቷል። ተፈናቃዮቹ ባለባቸው የምግብ አቅርቦት እጥረት የተነሳ በቅጠላ ቅጠሎችና ስራስሮች ላይ ጥገኛ እየሆኑ ነው ያለው የዩኤን ኦቻ ሪፖርት ጎርፉ በምርት ላይም ጉዳት ማስከተሉን ጠቁሟል። በዚህም መሰረት በአካባቢው በብዛት የሚመረተውን በቆሎን ጨምሮ ከ72 በመቶ የሚሆነው ሰብል ጎርፉ ባስከተለው ጉዳት ሳቢያ ወድሟል ብሏል። ወተት ላሞችን ጨምሮ ስምንት በመቶ የሚሆኑት እንስሳት በድርቁ ምክንያት ሞተዋል በማለትም ጠቅሷል። በውሃና በሌሎችም መሰረተ ልማቶች ላይ ከፍተኛ ውድመት መከሰቱን የጠቆመው ሪፖርቱ በአስር ወረዳዎች ውስጥ ከሚገኙ ከዘጠኝ መቶ በላይ የውሃ መሰረተ ልማቶች ሁለት መቶ ሰባ የሚሆኑ በመውደማቸው ጥገና ያስፈልጋቸዋል ሲል አመልክቷል። 77 የጤና ተቋማት እንዲሁ ከአገልግሎት ውጭ መሆናቸውን በመጠቆም የአካባቢው ኅብረተሰብና ተፈናቃዮች ውሃ ወለድ በሆኑና በሌሎችም በንጽህና ጉለት ሊመጡ በሚችሉ በሽታዎች ሊጠቁ እንደሚችሉ ስጋቱን ገልጿል። 99 የአንደኛና 36 የሁለተኛ ደረጃ በአጠቃላይ 135 ትምህርት ቤቶች በጎርፉ ሳቢያ መጎዳታቸውን በመጥቀስ ከዚህም የተነሳ 56 የሚልቁ ሕጻናትን ከትምህርታቸው ማስተጓጎሉን ጽህፈት ቤቱ አመልክቷል። በቀጣይነትም ሊኖር በሚችል ዝናብ የጎርፍ ስጋት መኖሩን የጠቆመው ዩኖቻ መንግስታዊ የሆኑና ያልሆኑ ግብረሰናይ ድርጅቶች የጎርፉ አደጋ ያስከተለውን ጉዳት ለመቀልበስ ድጋፍ እያደረጉ ቢሆንም ከደረሰው ጉዳት አንጻር ተመጣጣኝ ምላሽ እየተ ተሰጠ አለመሆኑን አትቷል። የላሪ ወረዳ ነዋሪ መሆናቸውን የሚናገሩት አቶ ፊሊፓል በጎርፉ ሳቢያ ባለፈው ዓመት ነሐሴ ተፈናቅለውና በጊዜያዊ መጠለያ ቦታ ቆይተው አሁን መመለሳቸውን በመግለጽ ስላለው ሁኔታም አብራርተዋል። ፊሊፓል ይባላለው ከሬት ከዛ ተፈናቀይ የነበረውና እ ከዛ ድጋፍ አገኝቼ ነው አሁን ቤት ድረስ ስለሆነ የተመለስኩ ያለው ቤተሰብ ማለት ነው። ስንት ልጆች ይዘው ነበር የተፈናቀሉት? እኔ ስምንት ልጆች ነበሩ እኮ። እሺ፣ አሁን መቼ ነው የተመለሱት ወደ ቀበሌው? አንድ ሳምንት ሆኗል። አሁን ከዚህ የተመለስኩ ወደዛ ወደ ወደ ቤቴ ማለት ነው። ድጋፍ ምን ምን አገኙ? ከዛ ድጋፍ ያገኘው ሃያ አምስት ኪሎ ግራም ዱቄት መንግስት ሰጥቶኛል። ሌላ ሶሎር ከዛ ሳሙና አጎብርት ትናል ወባዊ ቅዳም ነው የጨምረ ዋ ስለዚህ ሞላ ስለሆነ አሁን በጤና በኩል መረማራ የወባ የሆነ ዘመቻ ይጀምራል። እነሱ የላሪ ወረዳ አደጋ ስጋት ስራ አመራር ባለሙያ አቶ ቴኩዌን ኒድ ስለ ጎርፉ አደጋ ይፈልጋና በአካባቢው ስለተፈናቀሉ ሰዎች ተከታዩም ብለዋል ከሰንቺ አምስት መቶ ሀምሳ አምስት አስር ሺ ተመለሰዋል ወንድ ወንዶች ሶስት ሺ አምስት መቶ እሺ የሰዎች ሶስት ሺ አምስት መቶ ድጋፍ ተደረገላቸው አዎ ዲባቡ ተደጋላቸዋል ደርሷል። በአካባቢ የምግብ እና የናን ፕራይታሙ ደርሷል። በክልሉ አደጋ ስጋት ስራ አመራር ጽህፈት ቤት የቅድመ ማስጠንቀቂያ አስተባባሪ አቶ ሰይፉ ወልዴ ጎርፉ በርካታ መሰረተ ልማቶችን ማውደሙን ጠቅሰው አሁን ግን ተፈናቃዮች ወደ የአካባቢያቸው እየተመለሱ ነው ሲሉ አብራርተዋል። የዳታ ማግኘት ምን ያክል ተመለሱ፣ ምን ያክል አሉ የሚለውን ምክንያቱም አብዛኛው መጀመሪያም በትምህርት ቤት በመንገድ ላይ የነበሩ ናቸው። አሁን እየተመለሱ ናቸው። አብዛኛው ትምህርት ቤትም ሊጀመር አካባቢ ስለሆነ ማለት ነው። በየዘመድም ጋር የተጠለሉ አሉ። አሁን በጎርፉ ምክንያት ምን ያክል ተመለሱ የሚለውን ለጊዜው ዳታ የለንም። ጎርፉ ቢመለስም ጎርፉ ያሳድረው ተጽዕኖ ይኖራል። አሁን ብዙ ጊዜ ጎርፍ ሲኖር እንስሳቶች ይታመማሉ፣ የሰው በሽታም ይኖራል፣ ወባ ይበዛል፣ ተቅማጥ ይኖራል። ሁለተኛ ደ ደግሞ ላይብሊ ሁሉ ስለተጎዳ ደግሞ እነሱ ለብዙ ሰብራቸው ሁሉ ስለተጎዳ ተመልሰዋል ማለት ችግሩ ተቃልሏል ማለት አይደለም። አስተባባሪው እስካሁን ወደ ቀያቸው የተመለሱ ሰዎችን ቁጥር አልጠቀሱም። ጎርፉን ተከትሎ ሊከሰቱ የሚችሉ በሽታዎችን ለመከላከል መንግስትና የሰብአዊ ድጋፍ ድርጅቶች በጋራ እየሰሩ መሆናቸውን የጠቆሙት አስተባባሪው ሁሉንም ተፈናቃዮች ወደ የአካባቢያቸው መልሶ ለማቋቋም የሚያስችል እቅድ በዝግጅት ላይ መሆኑን ገልጸዋል። የክልሉ መንግስት የጎርፍ አደጋው ከጋምቤላ ክልል ሕዝብ መካከል 50 በመቶ የሚሆነው ላይ ጉዳት እንደሚያደርስ ጠቅሶ ይህንንም ለመቀልበስ ከመንግስትና ግብረሰናይ ድርጅቶች እንዲሁም ከህብረተሰቡ ከፍተኛ ርብርብ እንደሚያስፈልግ አስታውቆ ነበር። የተባበሩት መንግስታት ድርጅት የሰብአዊ ድጋፎች ጉዳይ ማስተባበሪያ ጽህፈት ቤት ከዚህ ቀደም ባወጣው መግለጫ በኢትዮጵያ የተለያዩ አካባቢዎች ውስጥ የጎርፍ መከሰት ስጋት ሊኖር እንደሚችል በመጠቆም በዚህም ሳቢያ ከ1.7 ሚሊዮን የሚልቁ ሰዎች ተጎጂ ሊሆኑ ይችላሉ። ከእነዚህም መካከል ከ400 ሺ በላይ በሚሆኑት ላይ የመፈናቀል አደጋ ተጋርጦባቸዋል ሲል ጨምሮ ማስታወቁ ይታወሳል። ለአሜሪካ ድምፅ ናኩር መልካ ካምቦ እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤን ኤስ ኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። አሁን የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን በደቡብ አፍሪካው ድርድር ዙሪያ ከኢትዮጵያ የተለያዩ አካባቢዎች ያሰባሰብ ነው የነዋሪዎች አስ I በደቡብ አፍሪካ የሚካሄደውን የሰላም ንግግር በተመለከተ በተለያዩ አካባቢዎች የሚኖሩ አድማጮች አስተያየታቸውን ሲያደርሱን ሰንብተዋል። በዚህ መሰረት በትላንትናው ምሽት ከሀገር ውስጥ ከመቀሌ እንዲሁም ከውጭ ከለንደንና ከፍራንክፈርት የሚኖሩ አድማጮች ያደረሱንን አስተያየቶች አቅርበን ነበረ። ዛሬ ደግሞ ከአዲስ አበባ ደሴና ሀዋሳ ከተማዎች ዘጋቢዎቻችን የሰበሰቧቸውን አስተያየቶች እናደርሳችኋለን። አስተያየታቸውን ለአሜሪካ ድምጽ የሰጡ አንዳንድ የአዲስ አበባ ከተማ ነዋሪዎች የተለያዩ ሀሳቦች ማንጸባረቃቸውን የጠቀሰው ኬኔዲ አባተ ከአስተያየት ሰጪዎቹ መካከል ገሚሱ የሰላም ንግግሩ የሰሜን ኢትዮጵያውን ቀውስ እልባት እንደሚያመጣ ተስፋቸውን ሲገልጹ፣ ሌሎቹ ደግሞ በድርድሩ ችግሩ ይፈታል ብለው እንደማያምኑ ይናገራሉ ይለናል። ስሜ ክቡር ያለም እባላለሁ። በእኔ እይታ ውስጥ የሰላም ድርድር መካሄዱ ጥሩ ነው ብዬ አስባለሁ። ምክንያቱም የትግራይ ሕዝብ እንደ ሕዝብ በጣም እየተጎዳ ነው ያለው፣ በዛው ልክም የአማራ ሕዝብ እየተጎዳ ነው ያለው። ስለዚህ ይሄ ድርድር በቀላሉ ተቋይቶ ድርድር ግን ሲደረግ በቀላሉ እነሱ ጥጥቃቸውን ማውረድ አለባቸው። ምክንያቱም ነገ ተነገ ወደ አስጊ ነው የሚሆን። ዛሬ ተደራድረናል ብለው ነገ ላለመነሳታቸው ዋስትና ስለሌለን እንደ ኢትዮጵያ ሕዝብ ተስማምቶ እንደ ድሮ አንድነት ፈጡ አብሮ ለመኖር መጀመሪያ ጥጥቅ እነሱ ማውረድ አለባቸው ስለዚህ ድርድሩ በኔ እይታ ቆንጆ ነው ብዬ አስባለሁ ተደራዳሪዎች እንግዲህ እነዛም ለህዝባቸው ማሰብ አለባቸው ህዝባቸው በጣም እየተጎዳ እንደሆነ ሁሉም ያቀል ማንም ያቀን እነዚህም በዛው ልክ ስለዚህ ሁለቱንም በማይጎዳ መልኩ ድርድር አድርገው ይሄን ነጻነት ሰላም ማስፈን አለባቸው ብዬ አስባለሁ በጣም እኔ በአንድ ሀገር ላይ ድርድር ያስፈልጋል ብዬ አላምንበትም። በአንድ ሀገር ላይ ሁለት መንግስት የለም። በአንድ ሀገር ላይ ሁለት መከላከያ፣ ሁለት መንግስት ሊኖር አይገባም። መፍትሄ ሊሆን የሚገባው መንግስት ባወጣው መመሪያ መሰረት ማንኛውም ሰው ተስማምቶ፣ ክልል እንደ ክልልነቱ ሁሉም መብቱ ተከብሮ ቢኖር የተሻለ ነገር ይሆናል ብዬ ነው የማስበው። አለዛ እዛ መንግስት፣ እዚህ መንግስት ሆነው አንድ ሀገር ላይ መኖር አይቻልም። ስሜ ያለንበር እባላለሁ። እንደ አጠቃላይ ድርድሩ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም አሁን የእኛንም የእነሱንም ስናይ በሁለቱም ወገን መካከል ብዙ ጉዳት እየተፈጸመ ነው ያለው እና ስለዚህ ድርድሩ በሶስተኛ ወገን ታይቶ በጣም መደረግ አለበት። እዚህም እዚያም በቃ ወገን እንዳለ እየተጎዳ ነው። የእነሱ ህዝብ የኛ ህዝብ ነው፣ የኛ ህዝብ የነሱ ነው። በቃ እኛና እነሱ አንድ ነን። ስለዚህ በቃ ሁሉም ህዝብ የእነሱን የእኛንም በሰላም ተቻችሎ የመኖር ሀሳቡን ማስፈን አለበት ነው። ድርድሩ ሲደረግ ደግሞ በደንብ መታየት አለበት። ምክንያቱም ሽንፈታቸውን ሲያዩ ድርድር እናድርግ የሚለው ያን አልቀበለው። ግን በደንብ ታይቶ የእኛም የእነሱም በሶስተኛ ወገን ታይቶ ድርድሩ መደረግ አለበት ብዬ ንትናለ። ጦርነት ለማንም አይበጅም። ነገም ድርድር እዚህ ጋር እዚህ ጋር ጦርነት ይከፍታሉ። እዚህ ጋር ደግሞ እዚህ ጋር ታንካለን እዚህ ጋር ድርድር ያስፈልገናል። እንዴት ነው እንዲህ የሚሆነው? በደቡብ አፍሪካ እየተካሄደ ያለውን የሰላም ንግግር አስመልክቶ ዘጋቢያችን ኬኔዲ አባተ ከአዲስ አበባ ነዋሪዎች ያሰባሰባቸውን አስተያየቶች ነበር የተከታተል ነው። አሁን ደግሞ በተመሳሳይ ዘጋቢያችን መስፍን አራጌ ላሰባሰባቸው አስተያየቶች ወደ ደሴ እናምራ። ሙሉጌታ ደጀኔ የተባሉ የከተማ ኗሪ የውይይቱን መጀመር በበጎ ቢመለከቱትም ስኬታማ ይሆናል ብለው እንደማይገምቱ ተናግረዋል። እንደ እኔ ድርድሩ በሰላማዊ መንገድ ቢያልፍ ደስ ይለኛል። ግን ግምቴ የዲፕሎማሲያዊ የበላይነትን ለማግኘት የሚደረግ ጨዋታ እንጂ ውይይቱ ፋይዳ ይኖረዋል ብዬ አልገምትም። ለምን? ከዓለም አቀፍ ድርጅቶች በተለይ ከምዕራባውያኑ ጫና ተደርጎበት የሚደረግ ውይይት በመሆኑ ውጤታማ ይሆናል የሚል እምነት አይኖረኝ። ስንታ ዮሸዋ የተባሉ ሌላው የከተማ ነዋሪ ደግሞ ከነ ስጋታቸውም ቢሆን ከውይይቱ ውጤት እንደሚጠብቁ ገልጸዋል። የፖለቲካ ሸፍት ጫና ከሌለው ምናልባት ለኢትዮጵያ ሰፊ ሕዝብ የተሻለ ነገር እያመጣል ብዬ እጠብቃለሁ። ምክንያቱም የኢትዮጵያ ሰፊ ሕዝብ ሰላም የጠማው ነው። ከቦታ ወደ ቦታ ተንቀሳቅሶ ህይወትን መምራት የሚፈልግ ነው። በጣም ሰላሙን አቷል። ሰላም ይፈልጋል። ስለዚህ ሽምግልናው ጣልቃ ገብነት ከሌለው መልካም ነገር ያመጣል ብዬ እጠብቃለሁ። ምክንያቱም ሁለቱም ከልባቸው ለኢትዮጵያ ሰፊ ህዝብ የሚደራደሩ ከሆነ የተሻለ ሰላም ይመጣል ብዬ አስባለሁ። በወሎ ዩኒቨርሲቲ ታሪክና ቅርስ ጥበቃ ትምህርት ክፍል መሆሩ ዶክተር አለማየሁ እርቅሆን በበኩላቸው ስለ ውይይቱ ተከታዩም ብለዋል። ከመጀመሪያው የዓለም ጦርነት በኋላ በዓለማችን ላይ በተለይ በአፍሪካ፣ በአውሮፓ፣ በኤስያ እጅግ በጣም በርካታ የሆኑ ጦርነቶች ተካሂደዋል። በሁለተኛው የዓለም ጦርነት ከበቃ በኋላ 1945 ላይ በጀርመን እና በሌሎች አያላን ሀገሮች መካከል በጣም ሲሪየስ የሆነ የሰላም ውል ነበረ። እንዲሁም በጣሊያንና በአሸናፊ ሀገሮች መካከልም ከፍተኛ የሆነ የሰላም ድርድር ነበር። ከምንም በላይ ደግሞ በ በጃፓን እና በአሜሪካ መካከል በ1945 ላይ ድርድሩ ነበር። የጦርነቱ ውድመትና መጠኑ ይለያይ እንጂ በዓለም ላይ የተካሄዱ ጦርነቶች ሁሉ መጨረሻ መቋጫው የሰላም ድርድር ነው። በኢትዮጵያ ያለው የጦርነቱ ባህሪ በአንድ ሀገር ላይ በአማጺውና በመንግስት መካከል የተደረገው ጦርነት ቢሆንም ግን ዞሮ ዞሮ ጦርነት ነው እና መጨረሻው ድርድሩ እኔ ፐርሰናሊ በግሌ በጣም ነው መደግፈው። በአሸናፊውና በተሸናፊ መካከል ድርድር መኖሩ ለዘላቂ ሰላም መሰረት ነው የሚሆነው። አቶ ስንታየው በደቡብ አፍሪካ የሚ የሚደረገ ውይይት ከዚህ ቀደም ከተሞከሩት የሰላም ውይይቶች የተለየ ባህሪ ያለው ይላሉ። እኔ በተስፋ እንድጠብቅ የሚያደርገኝ አንድ የኢትዮጵያ መንግስት የበላይነቱን ይዞታል። አሁን ሁለተኛ እነሱም አለምንም ቅድመ ሁኔታ የመደራደሩን ነገር በራሳቸው አምነው መጥተዋል። ምናልባት ይህም ለትግራይ ህዝብም ለኢትዮጵያም ሰፊ ህዝብ ጠቅላላ ለሁሉም ሰላም ሲሉ አገሪቱን ለማረጋጋት ከተፈለገ እነዚህ ነገሮች ሰላም ያመጣሉ ብዬ ግምት አለኝ። በሌላ በኩል ዶክተር አለማየሁ በውይይቱ ላይ ያላቸውን ስጋት ገልጸዋል። የቲፒኤልኤፍን አነሳስና ባህሪውን ቶታል የስነልቦና ውቅሩን ስመለከተው ለሰላምና ለድርድር ቦታ የለው። ራሱ በሚፈልገው መንገድ ነገሮቹ ሁሉ ካልሆኑለት ያንን መንግስት የሚያቀርበውን ሀሳብ ይቀበላል። የሚል ግምት የለኝም። ሁለተኛው ምክንያት ደግሞ ድርድሩ በአንዲት ሉዓላዊ በሆነች ሀገር ላይ ህጋዊ እውቅና ባለው መንግስትና በአማጺ መካከል ነው። ነገር ግን ቲፒኤልኤፍ ራሱን አቅት እያደረገ ያለው እንደ ሉዓላዊ ሀገር ነው። ይሄ በኢትዮጵያ ውስጥ እየተካሄደ ያለ ጦርነት ነው። ስለዚህ በአማጺውና በመንግስት መካከል እየተደረገ ባለው ጦርነት ላይ ይሄ የቲፒኤልኤፍ ስነልቦናዊ ውቅር እንደሚያሳየው ራሱን እንደ ሉዓላዊ ሀገርና እንደ ነፃ ሀገር እያደረገ ነው ድርድሩን እያቀረበ ያለውና ይሄንን ሁሉ ድምር ውጤት ስመለከተው ቲፒኤልኤፍ መንግስት የሚያቀርበውን የሰላም ሂደት ተቀብሎ ድርድሩን ተግባራዊ ያደርጋል የሚል ግምት የለኝም። አቶ ሙልጌታም ሆኑ ዶክተር አልማየሁ በደቡብ አፍሪካ የሚካሄደውን ውይይት በ983 ዓ.ም በደርግ በደርግና በኢህአዴግ መካከል እንግሊዝ ሀገር ከተካሄደው ውይይት ጋር እንደሚመሳሰል ተናግረዋል። የ83ቱ ስናየው ምንድነው አሁንም የምዕራባውያንና የአሜሪካ ጣልቃ ገብነት ያለው ነው። አሁንም ላይ እንደዚህ ያለበት ነው። ግን አሁን ችግሩ ይሆናል ብዬ የምገምተው ምንድን ነው የኢትዮጵያ የበላይነት ላይ ያለ ስለሆነ የተገላቢጦሽ ይሆናል ብዬ ገምታለኝ። አሁንም በጣም ከባድ ጣልቃ ገብነት አድርገውና ተጽዕኖ አድርገው እንዳይሳካ ካላደረጉት በስተቀር ልክ ሪቨርሱ የሰማንያ ሶስቱ ሪቬሎቹ ያሸነፉት ወደ ኢትዮጵያ ሆኖ በኢትዮጵያ የበላይነት ይጠናቀቃል የሚል እምነት ነው ያለኝ። ታሪክ ራሱን ይደግማል ይባላል። ታሪክ ራሱን ይደግማል ሲባል ወደ ኋላ ተጉዞ በዛም ሰዓትና በዛ ሂደት ውስጥ ተመሳሳይ የሆነ ድርጊት ይፈጸማል ማለት አይደለም፣ ግን ተመሳሳይ የሆነ የታሪክ ሂደት ይፈጸማል ማለት ነው እና በደርግና በአማጽያን መካከል የነበረው ጦርነቱ በብዙ እንቆቅልሾችና በብዙ ተግዳሮቶች ዙሪያውን የታሸበ ነበር። ምክንያቱም ጦርነቱ በሁለቱ ወገኖች ይኖር እንጂ በዙሪያው ደሞ እጅግ በጣም ብዙ አጃቢዎች ነበሩ እና አሜሪካ የመሳሰሉ ሌሎች ምዕራባውያን ሀገሮች የቲፒኤልኤፍን የሚደግፉ የኤርትራ አማጽያንን የሚደግፉ ወገኖች ነበሩ። አሁንም ስንመለከት ተመሳሳይነት ያለው ባህሪ የሚያሳየው ምንድን ነው? ጦርነቱ በአማጺው እና በመንግስት መካከል ቢሆንም ግን ሪሊ መሬት ላይ እየተፈጸመ ያለው እና የዚህ የሚዲያ ጦርነቱ ጫናውን ስንመለከት ኢትዮጵያ በከፍተኛ ተግዳሮ ውስጥ እንዳለች ነው የሚያሳየው። ስለዚህ ይሄ ተመሳሳይነት ዘት ያለው ባህሪ እንዳለው ያሳያል። እንደምናስታውሰው 1983 ላይ ለንደን ሀገር እና ዶክተር አሻግሬ ይግለጡ ደርግ መንግስት ወክለው ለድርድር ቀርበው እያሉ ኦልሞስ አዲስ አበባ ተይዟል ማለት ይቻላል። ስለዚህ አዲስ አበባ ከተያዘ በኋላ ድርድሩ ምንድን ነው የነበረው? ምን ለማድረግ ነው? ምን ለማምታት ነው ድርድሩ የሚለው አንዱ ትልቁ ጥያቄ ነው ውይ በህዝብ ስም የፖለቲካ ድርጅቶች አላማ ማስፈጸሚያ እንዳይሆን ትኩረት ያሸዋል ብለዋል። አቶ ስንታየ በበኩላቸው የትግራይን ህዝብና እህዋትን መለየት መቻል አለብን። ምክንያቱም እህዋት ድርጅት ነው፣ የትግራይ ህዝብ ደግሞ ራሱን የቻለ ነው። ስለዚህ የትግራይን ህዝብ ወክለው አይደለም የሚል ነው። እኔ ደምታ ውስጥ ያለ የትግራይን ህዝብ ቢወክሉ ስለ ትግራይ ህዝብ የሚቆረቁሩ ከሆነ ሰላምን ማምጣት ይችሉ ነበር። እስከዛ ድረስ አይመስለኝ የትግራይን ህዝብ ወክለው ወይም ትግራይን ነጻ ለማውጣት የሚሄዱበት መንገድ አለም። በየትኛው መንግስት ነው የትግራይ ህዝብ የደረሰባት ወይም የተበደለችው ማን ነው? ሰባት ዓመት እነሱ ነበሩ። ከዛ ውጭ የመጣው መንግስት፣ የኢትዮጵያ መንግስት አሁን ነው፣ አራት ዓመት ነው። በአራት ዓመት ውስጥም ትግራይን ህዝብ እኮ እናስተዳደራለን ብሎ እንደፈለጉ ሲያደርግ የነበሩት እነሱ እንጂ የአሁኑ መንግስት ተብሎ የተመሰረተው መንግስት አይደለም። ይሄን ሲያደርግ የነበረው ዶክተር አልማየሁም ውይይቱ ትኩረት ሊሰጠው ይገባል ባሉት ነጥብ ላይ ይሄን ብለዋል። ከላይ ላይ ያሉት የቲፒኤልኤፍ አመራሮች በጣም ጥቂት ቡድኖች ናቸው። ትግራይ ደግሞ የእነሱ ሀገር ብቻ አይደለችም። ትግራይ የእኛም ነች። ትግራይ የትግሬም ነች። የሌሎችም ኢትዮጵያውያን ሁሉ የጋራ የሆነች ሀብት ነች። ስለዚህ ትግራይን ለማስተዳደር እነዚህ ሰዎች ከፈጣሪ ተልቀው የመጡ ሰዎች ሳይሆኑ ሌሎችም ሰዎች ስላሉ ትግራይን ይመለከተኛል የሚለው ወገን ሁሉ ተሳትፎ አብሮ ተግባሩ ሊደራደርበት ለትግራይ የሚበጃውን፣ ለኢትዮጵያ የሚበጃውን ትግራይ የኢትዮጵያ አካል ሆና እንድትኖር የሚበጃውን ሁሉ አብሮ መነጋገሩ ዋጋ አለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በኢትዮጵያ መንግስትና በህወሀት መካከል የሚደረገው የሰላም ንግግር በደቡብ አፍሪካ መጀመሩን አስመልክቶ ከተለያዩ ነዋሪዎች ያሰባሰብናቸውን አስተያየቶች ነው እየሰማችሁ ያላችሁት። ቀደም ሲል ከአዲስ አበባና ከደሴ ያሰባሰብናቸውን አስተያየቶች ያደመጣችሁት። አሁን በተከታይ ወደ ሐዋሳ ነው የምናልፈው። ዘጋቢያችን ዮናታን ዘብዴዎስ ነው ያናገራቸው በኢትዮጵያ መንግስትና በህወሀት ድርድር በተመለከተ የሚጠብቁትን ውጤት በመጀመሪያ ደረጃ ጠየኳቸው። የሐዋሳ ከተማ ነዋሪ የሆኑትን አቶ ታረቀኝ ሶርሳ ናቸው። ኢትዮጵያ መንግስት ወደ እርቅ ለመምጣት ይፈልጋል፣ ሰላም ይፈልጋል፣ አካባቢው ሰላም እንዲሆን ይፈልጋል። ህዝቡ ከህዝብ ጋር ተስማምቶ ተግባብቶ ተዋዶ ቀደም ስልም የትግራይ ህዝብ የኖረውን ህይወት አሁን በራሱ ሰዓት ህዝቡን እያጣላ ስለሆነ አሁንም ቢሆን እነሱ የሚያስቀምጡት ነገር ለራሳቸው የሚመቻች ነገር ስለሆነ ብቻ ህዝቡን የማያቅፍ ነገር ስለሚያመጡ ከኢትዮጵያ መንግስት ጋር እኔ 85 ከመቶ አይስማሙም። አሁንም ቢሆን ስልጣን ላይ መተን ቁጭ ብለን የኢትዮጵያ ህዝብ እንጨቁናለን የሚል ሀሳብ ብቻ ስላላቸው ቀደም ሲል የነበረው ስርዓትን መልሶ ለማምጣት ይፈልጋሉ። በዚህ በአዲሱ ስርዓት ተስማምቶ ተነጋግሮ መስማማት መግባባት አይፈልጉም። ወይዘሮ ለምለማመኑም ሀሳባቸውን ገልጿል። ከዚህ ይሄ አሁን ሶስተኛ ጦርነት ነው አደ ሶስተኛ ጦርነት እስከሆነ ድረስ አሁንም የሆነ መሀል ላይ ሲደርሱ የኢትዮጵያ ሰራዊት መሀል ላይ በሚደርስበት ሰዓት አይ እርቅ ይፈጠር ይባላል፣ ውጊያ አይቁም ይባላል። እነዚህ ሰዎች አሁንም አይተውም ትጥቃቸውን ያስረክቡ፣ በስነ ስርዓት ለመንግስት ትጥቃቸውን ያስረክቡ። ብልጽግና ፓርቲ የእነሱ የሚጠሉት ለብዝበዛ ነው፣ ሌላ ምንም ነገር አይደለም። አቶ ታዲዮስ ሀብቴ ደግሞ ሰላሙን እንጠብቃለን ሁለቱም ወገኖች ሰላም በንግግር ብፈቱ መልካም ነው ምንለው። ሁለተኛው ደግሞ ምንድን ነው፣ አገር መከላከያ ሰራዊት እንደጀምረው እነሱ አሁን መቶ በመቶ የራሳቸውን አድቨንቴጅ ብቻ ነው የሚጠብቁ። ስለዚህ የአገር መከላከያ ሰራዊት እንደጀምረው ጀምሮ አገሩን ሰላም አድርጎ ኢትዮጵያውንም ኤርትራማ፣ ትግራይን ህዝቦች የእኛ ወገን ናቸው። ኢትዮጵያም አንድ ነን። ስለዚህ ሁለቱንም ነፃ አካሄድ ወዘው ሰላማዊ መንገድ ግፈታ ጥሩ። በመቀጠል አስተያየታቸውን እንዲሰጡ የጠየኳቸው መምህር ሳሙኤል እርሞ ናቸው። ህወት ምንጊዜም እርቅ እግ ድርድር እንግዲህ የሚፈልገው ለጊዜ መግዣ ነው እንጂ እውነትም እንግዲህ ከኢትዮጵያ መንግስት ጋር ተደራድሮ ተነጋግሮ ተመካክሮ ለዚች ሀገር እንግዲህ ሰላም ለማምጣት ፈልጎ አይደለም። ከዚህ መነሻ እርቁን እንግዲህ እኛ አምነን መዘናጋት የለብንም ምናልባት እንደዚህ ለእርቅ በሚደራደርበት ጊዜ የራሱን ጊዜ ከገዛ በኋላ የራሱን ሌላ ስትራቴጂ ግ ቀይሶ ሊሆን ይችላል። በመጨረሻም አስተያየታቸውን የሰጡት አቶ አብደላ ከድር የሰነቁትን ተስፋ ተናግሯል። እኛም እንጠብቆ ያው ከዛ ሲመለሱ ያው ሰላም እንዲወርድ ነው የምንፈልገው። ሰላም ነው ለሀገራችን ሰላም ነው የምንፈልገው። በማንኛውም ቦታም ሆነ በማንኛውም ሀገር ሰላም ነው የሚያስፈልገው። ከዛ እንደተመለሱ ያው ሰላም እንደሚወርድ ተስፋ እናደረጋለን። የአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም ደግሞ ቅድም ወደ ኋላ ቆይተነው ወደ ነበረው እና ወቅታዊውን የድርድር ሁኔታ ወደሚተነትነው አብይ ርዕስ ዘገባ ነው የምንመለሰው። በአፍሪካ ህብረት መሪነት እየተካሄደ ባለው የሰላም ውይይት ላይ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ፣ የተባበሩት መንግስታት ድርጅት እና ዩናይትድ ስቴትስ ተወካዮች በታዛቢነት በመሳተፍ ላይ መሆናቸውን ህብረቱ ዛሬ አመሻሽ ላይ ባወጣው መግለጫ ይፋ አድርጓል። ዩናይትድ ስቴትስ በሰላም ንግግሩ ላይ በመሳተፍ ላይ መሆኗን የገለጹት የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በስምምነት ላይ እንዲደረስ የሚደረገውን ጥረት አሜሪካ መደገፏን እንደምትቀጥል ገልጸዋል። በተያያዘ ዜና የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳዮች ኮሚቴ ሰብሳቢ ሴናተር ባብ ሜንዴዝን ጨምሮ ዘጠኝ ሴናተሮች ለኢትዮጵያ ጠቅላይ ሚኒስትር በጻፉት ደብዳቤ የኢትዮጵያ መንግስት በደቡብ አፍሪካ የሰላም ንግግር ላይ ለመሳተፍ ያሳለፈውን ውሳኔ በደስታ ተቀብለው በድርድሩ ከድርድሩ በፊት እንዲሁም ድርድሩ እየተካሄደ በሚቆይበት ጊዜ ግጭቱ እንዲቆምና ያልተገደበ የሰብአዊ አገልግሎት እንዲካሄድ አሳስበዋል። ለዚህ ደብዳቤ ግን የኢትዮጵያ መንግስት በይፋ የሰጠው ምላሽ የለም። ኬኔዲ አባተ ዝርዝሩን እንዲያዘጋጅቶታል። ለሁለት ዓመታት የዘለቀውን የሰሜን ኢትዮጵያ ግጭት በሰላም ለመፍታት በኢትዮጵያ መንግስትና በህወሀት መካከል የሚካሄደው የመጀመሪያ ቀጥተኛ ውይይት በደቡብ አፍሪካ መጀመሩን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ገልጸዋል ሲል ህብረቱ ዛሬ ማክሰኞ ጥቅምት 15 2015 ዓ ም አመሻሽ ላይ በሰጠው መግለጫ አስታውቋል። ለግጭቱ ፖለቲካዊ መፍትሄ ለማምጣት በህብረቱ ፊት አውራሪነት የሚካሄደው ይህ የሰላም ንግግር በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ተወካይ የቀድ የቀድሞ የናይጄሪያ ፕሬዚደንት ኦሉሴጎን ኦባሳንጆ በቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታና በደቡብ አፍሪካ የቀድሞ ምክትል ፕሬዚደንት ዶክተር ፉሙዙ ሌምላምቦ ንጉካ መሪነት እየተካሄደ መሆኑንም ነው ህብረቱ ያመለከተው። በመግለጫው እንደተመለከተው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ ተወካዮች በአፍሪካ ህብረት በሚመራው የሰላም ሂደት ላይ ታዛቢ ሆነው በመሳተፍ ላይ ናቸው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ የደ አፍሪካ መንግስት ለአፍሪካ ችግሮች አፍሪካዊ መፍትሄዎችን ማምጣት በሚለው በፓን አፍሪካ ትብብር መንፈስ ውይይቱን ለማስተናገድ ፈቃደኛ በመሆኗ ለፕሬዚደንት ሲሪል ራማፖሳ ምስጋና አቅርበዋል። ይሁን እንጂ የውይይቱ አጀንዳዎች ምን እንደሆኑና የሰላም ንግግሩ እስከ መቼ እንደሚቀጥል በህብረቱ መግለጫ ላይ አልተጠቀሰም። በአፍሪካ ህብረት የሚመራው የሰላም ንግግር ዛሬ መጀመሩን አስቀድመው የገለጹት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ቃል አቀባይ ቪንሴንት ማጉኒያ ግን የሰላም ንግግሩ እስከ ቀጣዩ እሁድ ጥቅምት ሀያ ድረስ ይቀጥላል ማለታቸውን ከሀገሪቱ የወጡ ዘገባዎች አመልክተዋል። ቃል አቀባዩ እንዲህ ያሉት ንግግሮች ሰላማዊና ግጭት የሌለበት አህጉር መፍጠር ከሚለው የደቡብ አፍሪ የውጭ ጉዳይ ፖሊሲ ዓላማዎች ጋር የተጣጣሙ ናቸው ብለዋል። አሶሺየትድ ፕሬስ እንደዘገበው ከኢትዮጵያ መንግስትና ከህወሓት በኩል ግን ልዑኮቻቸውን መላካቸውን ካሳወቁ በኋላ የሰላም ንግግሩ ሂደት ስላለበት ደረጃ የተባለ ነገር የለም። የሰላም ንግግሩ ዛሬ እንደሚጀምር ትናንት ባወጡት መግለጫ ላይ ያነሱት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስም ዝርዝር መረጃዎችን ግን አልሰጡም። ቃል አቀባዩ በትናንቱ መግለጫቸው ላይ አሁንም የቀጠለውንና የብዙ ሰዎችን ሕይወት የቀጠፈውን ለአረመኔያዊ ድርጊት ለደም መፋሰስና ለረሃብ የዳረገውን እንዲሁም ብዙ መሰረታዊ ጉዳዮችን ያባባሰውን የሰሜን ኢትዮጵያ ግጭት ለመፍታት በአፍሪካ ሕብረት የሚመራ ውይይት በነገው ዕለት በደቡብ አፍሪካ ይጀመራል ሲሉ ተናግረዋል። ውይይቱን በማዘጋጀቷ ደቡብ አፍሪካን ያመሰገኑት ኔድ ፕራይስ አክለውም ስምምነት ላይ እንዲደረስ የአፍሪካ ሕብረት የአደራዳሪ ቡድን አባላትን ጥረት ለመደገፍ ዝግጁ ነን ብለዋል። ለዚህም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሐመር በአፍሪካ ሕብረት የሚ የሚመራውን ውይይት ለመታሰብ እና ለመሳተፍ እንዲሁም ጦርነቱ በአስቸኳይ እንዲቆም ለተቸገሩ ኢትዮጵያውያን ሁሉ ሰብአዊ እርዳታ ለማድረስ ተጨማሪ የሰብአዊ መብት ረገጣዎችንና አሰቃቂ ድርጊቶችን ለመከላከል እንዲሁም ኤርትራ ከሰሜን ኢትዮጵያ እንድትወጣ የሚደረገውን ጥረት ለመደገፍ ከተባበሩት መንግስታት ድርጅት እና ከኢጋድ ጋር በደቡብ አፍሪካ ይገኛሉ ብለዋል። ፕራይስ በመግለጫቸው በርካታ ኢትዮጵያውያን ዩናይትድ ስቴትስና ሌሎችም የምዕራቡ ዓለም ሀገራት በኢትዮጵያ ውስጣዊ ጉዳይ ላይ ሉዓላዊነቷን የሚዳፈር ያልተገባ ጫና ያደርጋሉ በሚል ባለፈው ቅዳሜና እሁድ የተቃውሞ ሰልፍ ማድረጋቸውን በተመለከተ ለተነሳላቸው ጥያቄ በሰጡት ምላሽ ደግሞ የሚቀርቡትን ውንጀላዎች ሙሉ በሙሉ የተሳሳቱ ናቸው ብለዋል። ምላሻቸውን ሲቀጥሉ የዩናይትድ ስቴትስ ፍላጎት የኢትዮጵያ ሕዝብ ፍላጎት ነው ያሉት ፕራይስ ይህን ሲያብራሩም ሰላም ሲመለስ ማየት፣ ግፍ ሲቆም ማየት፣ ሉዓላዊ የሆነች ኢትዮጵያን ማየት ነው። ለዚህም ነው በአፍሪካ ሕብረት የሚመራውን ውይይት እየደገፍ ነው ሲሉ ነው ገለጹት። በተያያዘ ዜና የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳዮች ኮሚቴ ሰብሳቢ ሴናተር ባብ ሜኔንዴዝን ጨምሮ የኮሚቴው አባላት የሆኑ የሁለቱም ገዥ ፓርቲዎች ዘጠኝ ሴናተሮች የሰላም ንግግሩ ዛሬ ከመጀመሩ አስቀድመው ትላንት ለኢትዮጵያ ጠቅላይ ሚኒስትር ደብዳቤ መላካቸውን ኮሚቴው በድረገጹ አመልክቷል። ሴናተሮቹ በደብዳቤያቸው የኢትዮጵያ መንግስት በደቡብ አፍሪካው የሰላም ንግግር ላይ ለመሳተፍ ያሳለፈውን ውሳኔ በደስታ ተቀብለው ከድርድሩ በፊት እንዲሁም ሲሉም ድርድሩ እየተካሄደ በሚቆይበት ጊዜ ግጭቱ እንዲቆምና ያልተገደበ ሰብአዊ አገልግሎት እንዲቀርብ አሳስበዋል። በዚህ ግጭትና በመላ አገሪቱ በተከሰቱ ግጭቶች የብዙ ሰዎች ህይወት ጠፍቷል ያሉት ሴናተሮቹ አክለውም በአፍሪካ ህብረት የሚመራው ንግግር የሰሜን ኢትዮጵያው ግጭት እንዲቆምና የሰብአዊ መብት ረገጣና ግፍ የፈጸሙትን በህግ ተጠያቂ ለማድረግ የሚያስችል መንገድ እንደሚከፍት ተስፋ እናደርጋለን ሲሉ በደብዳቤያቸው ገልጸዋል። ግጭቱን በሰላማዊ መንገድ መፍታት አስፈላጊ መሆኑን ጠቅሰው ጦርነቱን በአስቸኳይ በማቆም ለዚህ ወሳኝ የሰላም እርምጃ ምቹ ሁኔታ እንድትፈጥሩ እናሳስባለን ብለዋል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድም ይሁኑ መንግስታቸው እስካሁን ለደብዳቤው በይፋ የሰጡት ምላሽ የለም። በሌላ በኩል ዩናይትድ ስቴትስ በአፍሪካ ህብረት የሚመራውን የሰላም ንግግር እየደገፈች መሆኑንና በአፍሪካ ቀንድ ልዩ ልዑኳ አምባሳደር ማይክ ሐመር በኩል እንደምትሳተፍ ትናንት በሰጡት መግለጫ የተናገሩት የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ሁለ ሁለት ዓመታትን ካስቆጠረው ግጭት በኋላ በኢትዮጵያ ያለው ሰብአዊ ቀውስ በዓለም እጅግ ከከፉት አንዱ ነው ብለዋል ቃል አቀባይዋ። ካለፈው ነሐሴ አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በመሆናቸው ተጨማሪ እርዳታ አሁንኑ ካልገባ የተራበው ሕዝብ በተለይም ህጻናት በአስደንጋጭ ቁጥር መሞት ይጀምራሉ ሲሉም ነው የተናገሩት። ለዚህ ግጭት ወታደራዊ መፍትሄ የለም በማለት በድጋሚ ያሳሰቡት ካሪንጅ ጃን ፒየር ጦርነቱ በአስቸኳይ እንዲቆም፣ የትግራይ ባለስልጣናትም ወደ አፍሪካ ህብረት መሩ ንግግር ከልቦናቸው እንዲገቡ፣ የሰብአዊ እርዳታ አቅርቦት ባልተገደበ ሁኔታ ለኢትዮጵያውያን እንዲደርስ፣ የሰብአዊ መብት ጥሰት እንዳይቀጥል ና የኤርትራ ወታደሮችም ከሰሜን ኢትዮጵያ እንዲወጡ ሲሉ ጠይቀዋል። ጦርነቱ በቀጠለበት በዚህ ወቅት የሚካሄደውን የደቡብ አፍሪካውን የሰላም ንግግር ግጭቱን በሰላም ለመፍታት የሚቻልበት እድል አድርጎ እንደሚመለከት የገለጸው የኢትዮጵያ መንግስት በተጨማሪም ንግ ግሩ በመከላከያ ኃይል መስዋዕትነት እየተስተካከለ የመጣውን ሁኔታ የበለጠ ለማጠናከር ምቹ አጋጣሚ የሚፈጥር አድርጌ እወስደዋለሁ ሲል ትናንት ባወጣው መግለጫ አመልክቷል። ምንም እንኳን ጦርነቱ በአስቸኳይ እንዲቆም ዩናይትድ ስቴትስና ሌሎችም አካላት የሚያደርጉትን ጥሪ ቢቀጥሉም መከላከያ ሰራዊት ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ሲል የኢትዮጵያ መንግስት በኮሚኒኬሽን መስሪያ ቤቱ በኩል ባወጣው በትናንቱ መግለጫው የውጊያውን ቀጣይነት አመልክቷል። የትግራይ ክልልን እያስ ተዳድሩ የሚገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንት ጥቅምት 14 ለክልሉ መገናኛ ብዙኃን በሰጡት መግለጫ ምንም እንኳን ታጣቂዎቻቸው የክልሉን በርካታ አካባቢዎች የለቀቁ ቢሆንም ጦርነቱን እናሸንፋለን ብለዋል። ዶክተር ደብረጽዮን የኢትዮጵያና የኤርትራ ወራሪዎች ይሸነፋሉ ማለታቸውን የትግራይ ቲቪ ዘግቧል። ጦሯን ወደ ኢትዮጵያ አስገብታለች በሚል የሚቀርብባትን ውንጀላ እስካሁን በይፋ ያላመነችው ኤርትራ ትናንት በማስታወቂያ ሚኒስትሯ በኩል ሰብአዊነትን ምክንያት በማድረግ ግጭቱን የማራዘም ተልእኮ እየተወጡ ነው ያለቻቸውን የመገናኛ ብዙሃን እና የተለያዩ አካላትን ፖለቲ የፖለቲካዊ እንቅስቃሴዎች አውግዛለች። በጦርነት ውስጥ የሲቪሎች መጎዳት ያለ ነው ያለው የሀገሪቱ ማስታወቂያ ሚኒስቴር ለዚህም ዩናይትድ ስቴትስ እና ኔቶ በተለያዩ ሀገራት በተለያዩ ጊዜያት በወሰዷቸው እርምጃዎች የደረሱ ያላቸውን የሰብአዊ ጉዳቶች በማሳያነት አስቀምጧል። ሁሉም የአገር መከላከያ ሰራዊቶች የሰብአዊነት ግጋትን ለማክበር እና የሲቪል ጉዳቶችን ለመቀነስ ረጅም ርቀት ሊጓዙ ይችላሉ ነገር ግን ሙሉ በሙሉ ሊያስወግዷቸው አይችሉም ሲልም አክሏል። ከዚህ ቀደም ሕወሓት ታጣቂዎች ወደ አዲስ አበባ በሚጓዙበት ወቅት ዝምታን የመረጡ ያላቸው የምዕራቡ ዓለም መንግስታት አሁን የኢትዮጵያ ጦር የበላይነቱን ሲይዝ ግጭቱ በአስቸኳይ ይቁም፣ የሰላም ንግግር ይጀመር በማለት የሚያስተጋቡት ያለው ሕብረ ዜማ ከተሳሳተ የጂኦ ፖለቲካ ፍላጎት የመነጨ እንጂ ለሰብአዊነት በመቆርቆር አሊያም ለአፍሪካ ቀንድ ደህንነት በማሰብ የመነጨ አይደለም ብሏል። የነዚህ ኃይሎች የተሳሳተ አባዜ ሕወሓትን በማንኛውም ዋጋ መልሶ የማቋቋም ፍላ ጎት ነው ሲልም ከሷል። ኤርትራ በሰሜን ኢትዮጵያው ጦርነት ከኢትዮጵያ ጋር በመሰለፍ እየተሳተፈች እንደሆነ የሚገልጹት ዩናይትድ ስቴትስ እና ሌሎችም አካላት ሀገሪቱ ጦሯን በአስቸኳይ እንድታስወጣ ሲሉ በተደጋጋሚ ማሳሰባቸው ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። አድማጮች፣ ቀደም ሲል የ12ተኛ ክፍል ብሔራዊ ፈተና አሰጣጥን በተመለከተ ዘጋቢያችን ዮናታን ዘብዲዮስ በደቡብ ክልል በፈተና አሰጣጡ ላይ የተሳተፉ መምህራንን አነጋግሮ የላከውን ዘገባ ተከታትለን ነበረ። በግጭት ምክንያት ፈተና ያልወሰዱ 56 ሺህ ተማሪዎች በአንድ ወር ውስጥ ለሌላ ፈተና እንደሚቀመጡ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በዛሬ በሰጡት መግለጫ መናገራቸውን አስመልክቶ ገብረ ሚካኤል ገብረ መድህን ያደረሰንን ዘገባ በሰዓት እጥረት ማቅረብ ባለመቻላችን ይቅርታ እየጠየቅን በነገው ምሽት የምንመለስበት መሆኑን እናስታውቃለን። የአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ከሚገኘው የቢሯችን መተላለፉን ይቀጥላል። በፕሮግራማችን ላይ ለሚኖራችሁ አስተያየቶች ወይም በሳምንታዊ ፕሮግራሞቻችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ጥቆማ ለመስጠት በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን አሊያም ደግሞ የመደመር መሰናዷችንን በዚሁ እናጠናቅቃለን። በነገው ምሽት በሌሎች ፕሮግራሞች እንጠብቃችኋለን። እስከዛው ሰላም ደናደሩ